voice of America! በቅርቡ የተወሰነው የከፍተኛ ትምህርት ተቋማት መግቢያ ውጤት በተለይ በምስራቃዊ የአማራ አካባቢዎች የተከሰተውን ነባራዊ ሁኔታ ግምት ውስጥ ያስገባ አይደለም ሲሉ መሰረታቸውን ደሴ ላይ ያደረጉ 15 የሃይማኖትና የሲቪል ድርጅቶች አስታውቀዋል። ድርጅቶቹ በተማሪዎችና በአካባቢው ላይ ሊደርስ የሚችለውን ስነልቦናዊ ጉዳትና ፖለቲካዊ አለመረጋጋት ግምት ውስጥ በማስገባት የሚመለከተው መንግስታዊ አካል ማስተካከያ እንዲያደርግም ጠይቋል። ከደቡብና ሰሜን ወሎ ከዋግ ህምራና ኦሮሚያ ብሔረሰብ ዞኖች እንዲሁም ከደሴ ከተማ አስተዳደር ደረሰኛለውን መረጃ ያደረገው የደቡብ ወሎ ዞን መምህራን ማህበር በበኩሉ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱት ውስጥ የዩኒቨርሲቲ መግቢያ ውጤት ያገኙት ከ25 በመቶ አይበልጡም ብለዋል። ቅሬታቸውን በጋራ በጋዜጣዊ መግለጫ ላይ ገልጸዋል። መግለጫውን የተመለከተው ዘጋቢያችን መስፍን አራጌ ነው። የደቡብ ወሎ ዞን መምህራን ማህበር ሊቀመንበር መኮንን ጌታቸው በመንግስት የተወሰነውን የዩኒቨርሲቲ መግቢያ መቁረጫ ውጤት በጦርነት ቀጠና ውስጥ የቆዩ አካባቢዎች የነበሩበትን ሁኔታ ያላገናዘበ ሲሉ ተችተውታል። ከደቡብና ሰሜን ወሎ ከዋግምራና ኦሮሞ ብሔረሰብ እንዲሁም ከደሴ ከተማ አስተዳደር የተገኘውን መረጃ መሰረት አድርገው የተናገሩት ሊቀመንበሩ በአምስቱ ምስራቃዊ የአማራ አካባቢዎች የ12ኛ ክፍልን መልቀቂያ ብሔራዊ ፈተና 31896 ተማሪዎች ወስደው የተቆረጠውን የዩኒቨርሲቲ ሲቲ መግቢያ ውጤት ማስመዝገብ የቻሉት ግን 9281 መሆናቸውን ገልጸዋል። እዚህ አካባቢ ጦርነቱ ባስከተለብን ጠባሳ ልጆቻችን ከጦርነቱ ሽሽት ጋር ተያይዞ እንዲሁም የጥይት ድምፅ እየፈሩ ምንም አይነት ደብተርም ሆነ እውቀት ባላገኙበት ሁኔታ ትምህርት ቤቶቻቸው አንደኛው በወራሪ ኃይል እየፈረሰ ሁለተኛው ከከባድ መሳሪያ እያረፈባቸው ሌላም እንደገና ደግሞ ለተፈናቃዩ መጠለያ ሆኖ የቆዩት የትምህርት ተቋማት ናቸው፣ እንደ ደሴ ከተማ በአብዛኛው። ስለዚህ ከአንድ ወር እስከ ስድስት ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩበት ሁኔታ ይሄ ነጥብ እዚህ ላይ ተሰቅሎ ይሄን ያህል ተማሪ ቤት እንዲውል በመደረጉ በጣም ቅሬታ ነው እየፈጠረብን። አቶ ምኮናን መመዘኛው ሚዛናዊነት ጎድሎታል ይላሉ። ምቹ ሁኔታ ባለ ካለባቸው አካባቢዎች ምቹ ሁኔታ የሌላቸውን አለየም። ይህ ውጤት በጋራ እየተሰጠ ነው እንደ ጋራ እንደ ሀገር ነው የተገመገም ነውና ይሄ አግባብ ነው ብለን አናምንም። ስለዚህ የትምህርት ሚኒስቴር ይሄን ሁኔታ አይቶ ዝቅ ብሎ ኢቭን አንዳንዶቹም ብናይ ለምሳሌ ደቡብ ወሎ ደሴ ዙሪያ ብናይ አንድ ተቋም ገልሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ተማሪ አላለፈ። ወረኢሉ ላይ ቁልምቢ የሚባል አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ያለፈ የለም። ለጋምቦ ጊምባ አጠቃላይ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈ። ስለዚህ ይሄ የሆነበት ምክንያት የማለፊያ ነጥቡ ከፍ ብሎ ስለ መምጣቱ ብቻ ሳይሆን የኛን የተማሪዎቻችን የመማር ማስተማር ምቹ ሁኔታ ባልተፈጠረበት ሰላም በሌለበት ሽሽት ላይ በነበሩበት ህፃናት እንደገና ወደ ፈተና ገብተው ሲፈተኑ 423 እና በላይ ማምጣት ባለመቻላቸው ምክንያት ውድቀት ተከስቶብናል። አብዛኛው ከ75% በላይ ተማሪዎቻችን እቤት የሚሉ ናቸው። በደሴ ቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት የአስራሁለት የክፍል መልቀቂያ ብሔራዊ ፈተና ውስዳ ያሰበቸውን ያህል ውጤት አለማግኘቷን ትናገራለች። የደሴ ከተማ ነዋሪዋ የሸወርቅ ስዩም፣ መጀመሪያ ራያ ነበር የምኖረው። ከራያ እዚህ ወደ ደሴ መጣን። ደሴ መተን ያው በጦርነት ጊዜ መልስ ወደ አዲስ አበባ ሄድን ለሶስት ወር ያክል። ከዛ ከሶስት ወር በኋላ ለፈተና ለመውሰድ ወደዚህ መጣው ተመልሼ። ወደ ደሴ ስንመጣ ያው ሁሉም ነገር እንደነበረው እንደ ድሮ አይደለም። እንደተዘጋጀ ነውም አይደለም። ከባድ ነው። ፈተናውንም እንደጠበቅ ነው አላገኘውም። አብዛኛው ተማሪን ብቻ አይደለውም። ከተማርኩበት ትምህርት ቤት የተማ የተማርኩት ደሴ ቅዳሜ ገበያ ትምህርት ቤት ነው። በጣም ከባድ ነው። የዩኒቨርሲቲ መግቢያ ውጤት እራሱ ያመጣ ተማሪ በጣም ዝቅተኛ ነው። ከእኔ ጀምሮ ማለት ነው። መጀመሪያ ራያ ነበር የምኖረው። ከራያው እዚህ ወደ ደሴ መጣን። ደሴ መተን፣ ያው በጦርነት ጊዜ መልስ ወደ አዲስ አበባ ሄደን ለሶስት ወር ያክል። ከዛ ከሶስት ወር በኋላ ለፈተና ለመውሰድ ወደዚህ መጣው። ተመልሼ ወደ ደሴ ስንመጣ፣ ያው ሁሉም ነገር እንደነበረው እንደ ድሮ አይደለም። እንደተዘጋጀ ነውም አይደለም። ከባድ ነው። ፈተናውንም እንደ ጠበቅ ነው አላገኘነውም። አብዛኛው ተማሪ እኔ ብቻ አይደለውም። ከተማርኩበት ትምህርት ቤት የተማርኩት ደሴ ቅዳሜ ገበያ ትምህርት ቤት ነው። በጣም ከባድ ነው። የዩኒቨርሲቲ መግቢያ ውጤት እራሱ ያመጣ ተማሪ በጣም ዝቅተኛ ነው። ከእኔ ጀምሮ ማለት እና አስከፊ ነበረ። በጣም ከባድ ነው። ዝብርቅርቅ ያለ ስሜት ነው የሚሰማ። መወሰን እስከሚያቀት ድረስ ማለት መሆን የምትፈልገውን አቅደ አሁን እንደገና ሌላ አቅድ። ወጣቷ ብቻ ሳቶ እሷን የመሰሉ በሺዎች የሚቆጠሩ ውጤት ያልመጣላቸው ተማሪዎች መኖራቸውን የሚያስረዱት ደግሞ የደሴ ከተማ ትምህርት መምሪያ ኃላፊ ፍቅር አበበ ናቸው። እስከዛሬ ዛሬ ከነበሩት ውጤቶች እጅግ ዝቅተኛ ነው። ሀምሳ ፐርሰንት እና በላይ በጣም ዝቅ ያለበት ሁኔታ ነው ያለው ውጤቱ ማሳያው። ለምሳሌ የአሁኑ በአሁኑ አመት የተፈ ያላቸው ተማሪዎች በማብራዊ ሳይንስም በተፈጥሮ ሳይንስ አጠቃላይ ፐርሰንት ሲሰላ 28 ነጥብ ስምንት አካባቢ እንደ ደሴ ከተማ ናቸው። ዩኒቨርሲቲ መግቢያ መቁረጫ ነጥቡን ያሟሉት 2012 ላይ፣ በዛኛው ዓመት የነበረው ነገር አሁን 60% ያህል ነበር። መምሪ ኃላፊው ለውጤቱ ዝቅተኛነት ዝርዝር ጥናት ተደርጎ ወደፊት የሚገለጽ መሆኑን ጠቅሰው በዋነኛነት ግን ተማሪዎቹ ያለፉበት ከባድ የጦርነት ጊዜ እና እሱን ተከትሎ ያጋጠማቸው የስነ ልቦና አለመረጋጋት መሆኑን በእርግጠኝነት መናገር ይቻላል ባይ ናቸው። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ለአሜሪካ ድምጽ በስልክ በሰጡት አስተያየት በጸጥታ ችግር ምክንያት በአማራ ኦሮሚያ፣ ቤንሻንጉል እና አፋር ክልሎች ሁለተኛ ዙር ፈተና ለአምሳ አራት ሺህ ተማሪዎች መሰጠቱን አስታውሰው ሁለተኛ ዙር የተፈተኑት ተማሪዎች ቁጥር ከአጠቃላይ በዚህ ዓመት ከተፈተኑት አነስተኛ ማለት ዘጠኝ ፐርሰንቱ ብቻ ናቸው በሁለተኛ ዙር የተስተናገዱት። ዘጠና አንድ ፐርሰንቱ የተፈተኑት በመጀመሪያው ዙር ነው። ከጥቅምት ዘጠኝ እስከ ኅዳር ሁለት ባለው በመጀመሪያው ዙር የፈተና አስተዳደር ችግር ስላጋጠመ ሲቪክስ ትምህርት እንዳይያዝ ተደርጓል። ዶክተር ሳሙኤል የጸጥታ ስጋት የነበረባቸው እና በሁለተኛ ዙር የተፈተኑ ተማሪዎች ከመጀመሪያው ዙር ተፈታኞች የተሻለ ውጤት አስመዝግበዋል የሚል መሟገቻ ያቀርባሉ። የዚህ ማሳያው ምንድን ነው? የመጀመሪያ ዙር ተፈታኞች ከተፈተኑት ውስጥ ሀምሳ ፐርሰንት እና ከዛ በላይ ያመጡት አርባ አምስት ፐርሰንቱ ብቻ ናቸው። ያ ማለት ሀምሳ ከመቶ አማካይ እና ከዛ በላይ ያመጣው ተማሪ አርባ አምስት ፐርሰንቱ ነው። በሁለተኛ ዙር የተፈተኑት ግን ከዚህ ጋር የሚነጻጸው ሀምሳ ፐርሰንት በሁለተኛ ዙር ከተፈተኑት ውስጥ በመንግስት ዩኒቨርሲቲ ምደባ የሚያገኙት መጀመሪያ ዙር ከተፈተኑት ጋር ብናነጻጽረው ይሄን የመጀመሪያው ዙር ተፈታኞች ሀያ አምስት ፐርሰንቱ ምደባ የሚያገኙ ሲሆን በፀጥታ ምክንያት ሁለተኛ ዙር የተፈተኑት ሀያ ስምንት ፐርሰንት። ስለዚህ በጸጥታ ምክንያት ወደ ኋላ ቀርቶ የተፈተኑ ተማሪዎች ባስመዘገቡትም ውጤት ይሁን በመቁረጫ ነጥብም ቢታይ በመንግስት ዩኒቨርሲቲ ምደባም ቢታይ የተሻለ አፈጻጸም ያሳዩት የሁለተኛው ዙር ናቸው። እዚህ ላይ ግን የሚነሱ አንዳንድ ጥያቄዎች አሉ። ከዚህ ቀደም ከፍተኛ ውጤት በማምጣት የሚታወቁ ወረዳዎች፣ ከተሞች፣ ትምህርት ቤቶች አሁን ሙሉ በሙሉ በሚባል ጭምር ውጤት ያላገኙበት ሁኔታ አለ እና ለዚህ ደግሞ እንደ ምክንያት የሚያቀርቡት ልጆቻች በጦርነቱ ምክንያት ተሰደው ተፈናቅለው ሄደው ነበረ። ስለዚህ የትምህርት ሚኒስተር ለሌሎች ልዩ የመግቢያ ውጤት እንደሚያስተካከለው ሁሉ ይሄም አካባቢ ይህንን ግምት ውስጥ ያስገባ መሆን አለበት፣ እኩል መታየት የለበትም የሚል ነው የሚያነሱትና ሚኒስትር መስሪያ ቤቱ በዚህ ላይ ያለው አቋም አቋም ሳይን እኛን መረጃው ነው ይመራል። እኛ የተማሪ ውጤት በትምህርት ቤት አናይም። በክልል ማየት ካስፈለገ አሁን የተባሉ አካባቢ ብቻ አይደለም ጸጥታ ችግር የነበረባቸው ሁለተኛ ዙር የተፈተኑ አራት ክልሎች ላይ ፈተናው ድጋሜ የተሰጠው በእነኛ አካባቢዎች ከሌላ ጊዜ የተሻለ ውጤት አልተመዘገበ የሚባል ከሆነ በዝርዝር ትምህርት ቤቶች ማየት ይፈልጋል። በዝርዝር በትምህርት ቤቶች አይደለም መረጃው አናላይዝ የተደረገው። እንደ አጠቃላይ እንደ ሀገር የውጤት አፈጻጸሙ መሻሻል ነው የሚያሳዩ። እንደ አጠቃላይ የክልል ለክልል መካከል ሰፊ ልዩነት የሚባል የተመዘገበ የለውም። ይህም ብቻ አይደለም። በጸጥታ ምክንያት ዘግይቶ የተፈተኑ ተማሪዎች ሁለት ሶስት እድል ተሰጥተዋል። አንድ ይቆዩና እነኚህ ልጆች ከሁለት ሺ አስራ አራት ጋር ይፈተኑ። ሁለት ሌላ ፈተና እናዘጋጅና እናንፈትን ነው። ከክልሎች ጋር ምክክር ተደርጎ አይፈተኑ የሚል የተፈተኑትም ተማሪዎች እንደተባለው ሳይሆን የተሻለ ውጤት አስመዝግቧል። ማሳያ ላቅርብ። በሴቶች ከፍተኛ ውጤት የተመዘገበው በሁለተኛው ዙር ከተፈተኑት ተማሪዎች ልጅቷም ነዋሪነቷ ወልዲያ ነው። ከፍተኛ ውጤት በኢትዮጵያ ማለት ነው። ይሄ የሚያሳየው የሁለተኛ ዙርፍ ተፈታኞች በውጤት አንደር ፐርፎርም አድርጓል የሚለው ምንም የመረጃ ተጨባጭነት የለ ያመኖ ዘንድሮ በልዩ ሁኔታ የሚወድቁ ተማሪዎች ቁጥር ሊጨምር የሚችልበትን አጋጣሚ ዘርዝረዋል። ይሄን ብዬ አንድ ግን መረዳት ያለብን ዘንድሮ የተፈተነው ተማሪ አስረኛ ክፍል ላይ የነበረው ፈተና ስለቀረ ሙሉ ለሙሉ አስረኛ ላይ ተጣርቶ ይመጣ የነበረው ወደ መሰናዶ ስላልተሰራ የዛሬ ሁለት አመት ፈተናው ዘንድሮ የተፈተነው ስድስት መቶ ሺ ነው ስለዚህ ሰፊ የሆነ መውደቅ ምጣኔ ሊያጋጥም ይችላል። በምን ምክንያት? አስረኛ ክፍል ላይ ተጣርቶ መሰናዶ ትምህርት ይከታተል የነበረውን አይደለም ዘንድሮ የፈተን ነው። ከስምንተኛው በኋላ አራት አመት የተማረው የሚፈተን ነው። ይሄ አንዳንድ ትምህርት ቤት ላይ አንድም ሰው ላይ አልፍ ይችላል ማለፍ የሚለው እንግዲህ ወደ መንግስት ዩኒቨርሲቲ መግባትን ነው አሁን እየተነገረ ያለው ማለፍ ማለት በትምህርት ሚኒስተር ሀምሳ ከመቶ ና ከዛ በላይ ማምጣት ይሄንን እንደ ሀገር አርባ አምስት ፐርሰንት ተማሪዎች አስታክተዋል እያልኩኝ ነው ኔ ደግሞ ስለዚህ የዘንድረው የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና በአንጻራዊነት መሻሻል እየታየበት እንጂ በውጤት ዝቅተኛነት የሚፈረጅ አይደለም ነው የሚሉኝ ልክ ነው ሚኒስተር ዴታው ይህን ይበሉ እንጂ ቪኦኤ ያናገራቸውና በደሴ የሚኖሩ ተማሪዎች እንዲሁም የደቡብ ወሎ ዞን መምህራን ማህበር ሊቀመንበሩ አቶ መኮነን የአስረኛ ክፍል ፈተና መውሰዳቸውን ጠቁመዋል። ይህ በእንዲህ እንዳለ ባይዘ እነዚህ ልጆች እኮ አስረኛ ክፍል ማትሪክ መጥቶላቸው የማትሪክ ውጤት መጥተው ያለፉ ናቸው። አልፈው አስራ አንድና አስራ ሁለት ለዩኒቨርሲቲ መዘጋጃ ክፍል ውስጥ የነበሩ ናቸው። ስለዚህ አስረኛ ክፍል ቢወርቁ ምናልባት ቴክኒክ እና ሙያ ይቀጥላሉ ይባል ነበር። አሁን ግን ሁሉም ነገር ጨለሞባቸው ቤት በመዋላቸው አብዛኛው ተማሪ ይሄን ስል የግድ ሁሉም ያልፋል ማለት አይደለም። ግን ውጤታቸው ዝቅ እንኳ ብሎ ከአራት መቶ ሀያ ሶስት ለምሳሌ ያለፈው ዓመት የመቁረጫ ነጥብን ብናይ ለተፈጥሮ ሳይንስ ለወንዶች ሶስት መቶ ሰባ ስምንት ነበር፣ ለሴቶች ሶስት መቶ ስልሳ ስምንት ነበር። አሁን የመቁረጫ ነጥቡ ግን ለወንድ አራት መቶ ሀያ ሶስት ነው፣ ለሴት አራት መቶ ዘጠኝ ነው። ማህበራዊ ሳይንስን ብናይ የአሁኑ ለወንድ ሶስት መቶ አስራ ሰባት ነው። ለሴት 305 ነው። የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ዛሬ ባወጣው መግለጫ የአንደኛው ዙር ፈተና እንደተጠናቀቀ ለሀገር አቀፍ ፈተናዎች ድርጅት በወቅቱ ፈተና ተሰርቋል እየተባለ በማህበራዊ ሚዲያ ሲሰራጭ በነበረው የተለያየ መረጃ ምክንያት የፈተና ውጤት ትንተናው በጥንቃቄ እንዲታይ በጽሁፍ ጥያቄ ማቅረቡን ገልጸዋል። ውጤት ከተገለጸ በኋላም የቀረቡ ቅሬታዎችን መሰረት በማድረግ ፈተናዎችን ድጋሚ እንዲታይላቸው የጠየቁ ተማሪዎችን ውጤታቸው እንዲፈተሽላቸው ታዎችን ከማመቻቸት በተጨማሪ አጠቃላይ በውጤቱና መቁረጫ ነጥቡ ዙሪያ አስፈላጊ ማብራሪያ እንዲሰጥ ለትምህርት ሚኒስቴር ጥያቄ አቅርበናል ያለው ቢሮ በሚኒስቴሩ በኩል አስፈላጊው ማብራሪያ ከተሰጠ በኋላ በትምህርት ቢሮ በኩል የሚፈልጉ መረጃዎች ካሉ ከህዝቡ የሚደበቀው መረጃ እንደማይኖር ትምህርት ቢሮ አስታውቋል። አያይዞ ሰንዝሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ